በትግራይ ክልል አክሱም ከተማ ከአንድ መቶ በላይ ሰዎች መገደላቸውን እና ከፍተኛ የሰብአዊ መብት ጥሰት መፈጸሙን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። ጥቃቱ የተፈጸመው በወቅቱ በአክሱም ከተማ በነበሩ የኤርትራ ወታደሮች መሆኑንም የኢትዮጵያ ሰብአዊ መብት ኮሚሽን የምርመራና ክትትል ከፍተኛ አማካሪ አቶ አስመላሽ ዮሐንስ ለአሜሪካ ድምጽ ተናግረዋል። በአክሱም ከተማ የተፈጸመው ከፍተኛ የሰብአዊ መብቶች ጥሰት በአጠቃላይ በክልሉ የተ ዋላ ምርመራ ማድረግ እንደሚያስፈልግ አመላካች መሆኑንም ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ዘገባ ያስደምጠናል። በትግራይ ክልል አክሱም ከተማ የደረሰውን ከፍተኛ የሰብአዊ መብቶች ጥሰትና በሲቪል ሰዎች ላይ የተፈጸመውን ጥቃት አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን የሰማኮ የመጀመሪያ ደረጃ ወይም ቀዳሚ ያለውን ሪፖርት ዛሬ አውጥቷል። ቪኦኤ ያነጋገራቸው የኮሚሽኑ የምርመራና የክትትል ከፍተኛ አማካሪ አቶ አስመላሽ ዮሐንስ የተፈጸመው ሰብአዊ ጥሰት ከፍተኛ ነው ብለዋል። በመደበኛ እና መደበኛ ባልሆኑ መንገዶች አክሱም ላይ ከፍተኛ የሆነ የሰብአዊ መብት ጥሰት እንደተፈጸመ ለኮሚሽኑ ይደርሱት ነበር። ነገር ግን በጊዜው እና በወቅቱ እዛ ሄደን መስራት አልቻልንም። ምክንያቱ ግጭት እንበለው ጦርነት እንበለው ባለ ሁኔታ ፍቃድ እና ሌሎች ተያያዥ ጉዳዮች ስላላገኘን እዛ ሄደን መስራት አልቻልንም። የካቲት ሀያ ግን እካል የኮሚሽኑ ሰራተኞች እና መርማሪዎች በአካል ሄደው የሚባለውን ሲደርስ የነበሩ ጥቆማዎችን በማየት ሞክሯል። እና እዛ ሄደን ያገኘነው ከፍተኛ የሆነ የሰብአዊ መብት ጥሰት እንደተፈጠረ ነው። በተለያዩ ወቅቶች አንደኛው ህዳር ዘጠኝ እስከ ህዳር አስራ ስድስት ሌላኛው ደግሞ ህዳር አስራ ዘጠኝ እስከ ሀያ አንድ እስካሁን ደግሞ በሰዓት እላፊ ምክንያት እና በሌሎች የተለያዩ ምክንያቶች ሰዎች እየተገደሉ እንደሆነ፣ ንብረት እየወደመ እንደሆነ ሲደርሱ የነበሩ ጥቆማዎች እዛ ሄደን መረጃ በማሰባሰብ ሰዎች በማነጋገር የተጎጂ ቤተሰቦች በአካል በማግኘት ሰነዶች ከሚመለከታቸው አካላት ካሉ ሆስፒታሎች፣ የቀበሌ ጊዜያዊ አስተዳደር ኃላፊዎች ከእነዚህ ከተለያዩ አካላት ያገኘነው መረጃ እንደሚያመለክተው ከህዳር ዘጠኝ ጀምሮ እስካሁን የተለያዩ ከፍተኛ የሆኑ ሰብአዊ መብት ጥሰቶች እየደረስ እንደሆነ ነው። ሪፖርት ላይ ለመግለጽ የሞከር ነው። አሁንም ጥቃቱ እየተፈጸመ ነው ማለት ነው። አቶ አስመላሽ አሁን በሰአት ላፊ እና በተያያዥ ጉዳዮች ነው እንደ ህዳር አስራ ዘጠኝ እስከ ሀያ እንደተፈጸመው አደለም። ሰው መግደግ ምናምን መጀመሪያው እንደነበር አደለም፣ ግን አልቆመም በሰአትላፊ። የአክሱም ዩኒቨርሲቲ ዘበኞች ወደ ስራ ተመለስ ተብለው ወደ ስራ ከተመለሱ በኋላ አንዱ የተገደለ አለ። ሌሎች ደግሞ በከፍተኛ ሁኔታ የተደበደቡ ሰራተኞች እንዳሉ ነውና አሁንም የሚደርሰው ጉዳቱ እንዳልቆመ ነው የተገነዘብ ነው፣ የእናንተ ሪፖርት ሀተታው ላይ ወይም ሰፊው ሪፖርት ላይ የሰዎች ፎቶ ተያይዟል እና እነዚህ ሰዎች የተገደሉ ሰዎች ናቸው፣ ፎቶቸው የተለጠፉት? አዎ እዛ ያለው የተገደሉ ናቸው፣ ግን ጠቅላላ የተገደለው ቁጥር አይደለም። እኛ የያዝነው መረጃ እዛ ሄደን ያሰባሰብነው ከተለያየ ምንጮች በመቶዎች የሚቆጠሩ ሰዎች እንደተገደሉ ነው። እና አሁን የመጀመሪያ ደረጃ ሪፖርት ነው፣ ፉል ሪፖርት አይደለም የኛው። እና እዛው እንደ ሳምፕል ነው እነሱ ያወጣናቸው እንጂ፣ ሌሎችም አሉ እጃችን ላይ ያሉ የሰው ዝርዝር አለ። ተገደዋል ተብለው የተሰጠን የስም ዝርዝር አለ፣ ሰነዶች አሉ። እና እነሱን ሙሉ በሙሉ አጣርተን ጠቅላላ ቁጥሩ ምን ያህል እንደሰው እንደሰው እንደሞተ ምን ያህል ንብረት እንደወደመ ለወደፊት እንገልጻለን። እዛ ያሉት የተገደሉ ናቸው። እነዚህን ጥቃቶችን የፈጸሙ ግድያዎችን የፈጸሙ አካላት እነማን ናቸው በእናንተ ምርመራ መሰረት? ህዳር ዘጠኝ እስከ አስራ ስድስት ያለው በኢትዮጵያ መከላከያ ሰራዊት እና የኤርትራ ወታደሮች እንደተፈጸመ ነው ያገኘ ነው መረጃ የሚያመለክተው። ነገር ግን ከህዳር አስራ ዘጠኝ እስከ ሀያ አንድ ያለው ወቅት ላይ ግን በኤርትራ ወታደሮች ከፍተኛ የሆነ የሰው ህይወት እንደጠፋ፣ ከፍተኛ የሆነ በሰዎች ላይ የአካል ጉዳት እንደደረሰ ነዋሪዎችም እዛ ያገኘ ነው መረጃም የተለያየ ሰነዶችም እንደዛ ነው የሚያሳየው። ከህዳር ሀያ አንድ በኋላ ያሉትን ደግሞ የተወሰኑት መከላከያ ኃይሎች የተወሰኑት ደግሞ በኤርትራ ወታደሮች ነው። ስለዚህ ወቅቶቹን ለይተን ማየት ነው የመኮንኑ ምክንያቱ መረጃው ዝም ብለን በደፈናው የኤርትራ ወታደር ነው የኢትዮጵያ መከላከያ ሰራዊት ነው የፈጸመው ከምንል በየትኛው ወቅት በየትኛው ጊዜ ማን ፈጸመ በሚል ነው። ስለዚህ በተለይ በተለይ የህዳር አስራ ዘጠኝ እስከ ሀያ አንድ ያለው በኤርትራ ወታደሮች ከፍተኛ ቁጥር ያለው የሰው ህይወት እንደጠፋ ነው ያገኘ ነው መረጃ የሚያሳለ ሰብአዊ ድጋፍ በተመለከተ ሙሉ ሪፖርት ሲወጣ እንደሚያካትቱ ተናግረው ለተጎጂዎች ግን በቅድ ድጋፍ ተደርጓል ተደርጓል ማለት እንደማይቻልም ተናግሯል። ባሏም ያጣች ሚስት አለች፣ ልጆች የሚያጣች እናት አለች። እነሱ ላይ እስካሁን ምንም የተደረገ ድጋፍ ክትትልም የለም። እርዳታ በተመለከተ ግን የተወሰነ አቅርቦት እንዳለ አይተናል፣ ግን በቂ እንዳልሆነ ነው የተገነዘብነው። አክሱም ከተማ ላይ የተመለከታችሁት ነገር ወይም የሪፖርታችሁ ውጤት ምንድን ነው የሚያመላክተው? ምንድን ነው ከዚህ በኋላ መደረግ አለበት? እኛ እንደ ምክረ ሀሳብ ብለን የሚያስቀመጥ ነው ሪፖርቱ ላይም ይህ የሚደርሰው ጥቃት ምንም እንኳን እንደ ህዳር አስራ ዘጠኝ ሀያ እና ሀያ አንድ ፈጸመው ብዛት ባይኖረውም አሁንም አልፎ እዛም እዚህም የሚፈጸሙ ጥቃቶች እንዳሉ ነው ነዋሪም እንደዛ ነው የሚገልጽልን ሰዎች ይደበደባሉ ይገደላሉ ስፖራዲክሊ ማለት ነው በብዙ እንትን ባይሆን ስለዚህ ከጥቃት ውስጥ ላልቆመ አትሊስት አላስፈላጊ የሆኑ የሀይል እርምጃዎች እንዳይወስዱ መንግስት ተገቢ ክትትል እንዲያደርግ እናሳስባለን። በአክሱም ከተማ የተፈጸመው ከፍተኛ ያላችሁት የሰብአዊ መብት ጥሰት በአጠቃላይ በክልሉ የተሟላ ምርመራ እንዲደረግ ማሳያ ነው የሚል አንድምታ አለው እና ልክ ነ ምክንያቱ አሁን እየደረሱን ያሉት መረጃዎች እንደሚያሳዩት ይህ የሰብአዊ መብት ጥሰት አክሱም ላይ ያቆም አይደለም። በደቡብ በኩል በዚህ በራሰላው አካባቢ ከፍተኛ የሆነ የሰብአዊ መብት ጥሰት እንደደረሰ የሚያመለክቱ መረጃዎች አሉ። ወደዛ ወደ አክሱም አካባቢ ብትሄድ ራሱ ዳሩ ሀፋሽ ማህበረ ደጎ የሚባሉ የገጠር ቦታዎች እዛም ከፍተኛ የሆነ የሰዎች ሕይወት የጠፋበት ሁኔታ እንዳለ የሚያሳዩ መረጃዎች ናቸው እንግዲህ የሚደርሱ ጥቆማዎች። ስለዚህ የአክሱሙን መሰረት አድርገን በሌሎች ቦታዎችም ትግራይ ውስጥ በጦርነቱ ምክንያት የሚፈጸሙ ጥቃቶችን በደንብ አይተን በጥልቀት ለመመርመር እንዲያመችን መንግስትና የሚመለከታቸው የትግራይ ክልል ጊዜ አስተዳደር አካላት አስፈላጊ ትብብር እንዲያደርጉልን ነው። በዚህ ሁሉ መግለጽ ፈልገው አቶ አስመላሽ ዮሀንስ የኢሴማኮ የምርመራና የክትትል ከፍተኛ አማካሪ ለሰጡኝ ማብራሪያ በአድማጮቻችን ስም ከልብ አመሰግናለሁኝ። አመሰግናለሁ። ክልል ስማኮ በሪፖርቱ አነጋገርኳቸው ኳቸው ያላቸው የከተማ ነዋሪዎች የተጎጂ ቤተሰቦችና የአይን እማኞች በርካታ ሲቪሎች ልጆቻቸው ሚስቶቻቸውና እናቶቻቸው ፊት ጭምር በአሰቃቂ ሁኔታ እንደተገደሉ ማስረዳታቸውን ገልጧል። ትናንት ከህዝብ ተወካዮች ምክር ቤት እንደራሴዎች ለቀረበላቸው ጥያቄ ምላሽ የሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል በሲቪሎች ላይ ጉዳት ያደረሰ ማንኛውም አካል ይጠየቃል ማለታቸውም ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም